ጤና ይስጥልኝ። እንኳን አደረሶት ሼህ። እንኳን አብሮ አደረሰን። የዛሬን መውሊድ አስመልክቶ ለህዝበ ሙስሊሙ መልእክት እንዲያስተላልፉልኝ ለመጠየቅ ነበር የደወልኩት። ሙሉ ስሞንና ስልጣንን ይንገሩኝ ሼክ። ዒዘድዲን ሼክ ዓብደል ዓዚዝ እባላለሁ። የኢትዮጵያ ዑለማዎች ምክር ቤት ዋና ጸሓፊ ነኝ። ብስምላህ ራሕማን ራሒም አልሓምዱ ልላህ ረቢ ልዓለሚን ወሰለ ላሁ ዓላ ሰይድና ሙሐመድን وعلى آله وصحبه أجمعين قبيه زاري يا نبي محمد صلى الله عليه وسلم موليد نو موليد مالت قبيه ياو لجت مالت نو نازاري تسبسبن يا كبر نو ميال نو موليد يا عليه الصلاة والسلام يتولد باتن إلت ለማስታወስ ነው እንግዲህ ለሙስሊሞች ይህቺ ሌት ሌሊት ነቢያችን አለይሂ ሰላቱ ወሰላም የተወለዱበት ሌሊት በከፍተኛ ደረጃ ነው የሚያዋቱ ሙስሊሞች። ምክንያቱም የነቢዩ መሐመድ መወለድ ለሙስሊሙ ከድንቁርና ዓለም ወደ ዕውቀት ዓለም የተሸጋገረበት ነው ከጣዖት አምልኮት ወደ አንድ አላህ ፈጣሪ እንግዲህ ተውሂድ የተሸጋገረባት ዕለት ስለሆነች ያችን ዕለት ለማስታወስ ነው ዛሬ ሙስሊሙ ህብረተሰብ ተሰብስቦ እያከበረ ያለው። በዚህ ዕለት የሚተላለፈውም ሌላ አይደለም፣ የነቢዩ መሐመድ ስብእናና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም ባህሪያቸውን በማስተማር ነው። ነቢዩ አለህ ሰላቱ ወሰላም ስብእናቸው የታወቀ ነው። ነቢዩ የተወለዱት ከአባታቸው ዓብደላህ ኢብኑ ዓብዲልሙጠሊብ እና ከእናታቸው ወይዘሮ አሚነት ቢንት ወህብ ነው የተወለዱት። የተወለዱበት ቦታ ደግሞ መከተል ሙከረማ ነው። ነቢዩ አለህ ሰላቱ ወሰላም እንደተረገዙ በሁለተኛው ወር የሁለት ወር ቅሩር እያሉ ነው አባታቸው ከዚህ ዓለም በሞት የተለዩት። እንግዲህ አባት አልባ ነው ሆነው የቆዩት እና ሲወለዱም በአጠገባቸው የነበሩት አያታቸው ዓብደል ሙጠሊብ ናቸው። በአረብ ባህል የሚደረገው በሰባት ወር ልጅ ይገረዝ ነበር። በዛን ጊዜ አያታቸው አስገርዘው ሙሐመድ ብለው ነው የጠሯቸው ነቢዩ ዓብደላህ እብን ዓብዱልሙጠሊብ አያታቸው ለይህን ስያሜ የሰጠሁ ለምንድን ነው ብለው በሚጠየቁ ጊዜ ለዘላ አለም ምስጉን ሆኖ እንዲኖር ብዬ ነው የሚል ነው እንግዲህ አያታቸው የተነገሯቸው እንግዲህ እንዳላቱ እንዳሉትም ያው ነቢዩ ዓለይሂ ሰላቱ ወሰላም ሁልጊዜ አዲስ ናቸው ለሙስሊሙ ሁልጊዜ በአዲስ ልክ የነቢዩ ስም በሚነሳበት ጊዜ ሙስሊሙ ሰውነቱ በአጠቃላይ ወደ ነቢዩ ዐለይሂ ሰላቱ ወሰላም ነው የሚሄደው ስሜቱ። ተወለዱ። ከተወለዱ በኋላ እንግዲህ እናታቸው አሚና ቢንት ወህብ ይዘዋቸው ቆዩ። እንግዲህ በዐረብ ባህል እናት አታጠባም፣ የምታጠባው ሌላ ሴት ናት። ገንዘብ ይከፈላትና፣ ገንዘብ ከፍለው ልጁ ያቺ ሞግዚት ሂዳ ታጠባዋለች ማለት ነው እንጂ የአረብ ሴቶች አያጠቡም ነበር በዛን ሰዓት። እና በዛ ጊዜ እንግዲህ ያቺ የምታጠባ ሴት እስከምትገኝ ድረስ ያጠባቻቸው የአባታቸው ሞግዚት ኡሙ አይመን የሚባሉ በረከቱል ሀበሽያ የሀበሻ ሴት ናቸው። እሳቸው አጥብተዋቸዋል የተወሰነ ጊዜ ነቢዩን አለ ሰላቱ ወሰላም እና እንግዲህ የሀበሻ ወይም የኢትዮጵያዊት ወተት በደማቸው ተቀላቅሏል ነቢዩ አለይሂ ሰላቱ ወሰላም። ይህም እንግዲህ ለኢትዮጵያውያን ከሌላው አለም የበለጠ ክብር የሚያስገኝ ነገር ነው። ከዛ በኋላ እንግዲህ ሀሊሞት ሳዕድያ የሚባሉ ሴት ነው ያሳደጓቸው በሞግዚት። ከዛ ልክ በስድስት አመታቸው እናታቸው ጋር ወደ መዲና ቤተሰቦቻቸውን የአባታቸውን አጎቶች ሊያሳውቋቸው ወሰዷቸው። ሲመለሱ መንገድ ሞቱ እናታቸው ወይዘሮ አሚና። ከዛ ያሳደጓቸው አባታቸው አብዱላህ ኢብኑ ዓብዲል ሙጠሊብ ተቀበሏቸው። እንደገና እሳቸውም አለፉ። አላ የተረከቧቸው ደግሞ አቡ ጣሊብ የሚባሉ ያበታቸው ወንድም አጎታቸው ነው ያሳደጓቸው። እና ነቢዩ አለይሂ ሰላቱ ወሰላም በልጅነታቸውም ጊዜ የተለየ ባህሪ ነበራቸው። ከመካ ልጆች የመካ ልጆች ሲጫወቱ፣ እሳቸው ግን ተለይተው ዝም ብለው ቁጭ ብለው ይመለከቱ ነበር እንጂ እንደ ልጅ አይዝናኑም ነበር፣ አይጫወቱም ነበር፣ አይረብሹም ነበር። ነቢዩ አለይሂ ሰላቱ ከዛ እያደጉ የጎለመሱ ሲሄዱ ደግሞ በዛ አካባቢ ተደማጭነት እያገኙ መጡ። በተለይ ደግሞ በእምነት በጣም ከፍተኛ ደረጃ ስለነበራቸው እነዛ የቁሬሽ ሰዎች ሙሐመዱል አሚን ብለው ጠሯቸው፣ ታማኝ ሙሐመድ ብለው ጠሯቸው እና በጣም ነቢዩ አለህ ሰላቱ ወሰላም ሩህሩህ ነበሩ። በጣም ሩህሩህ ነበሩ፣ ለትልቁም ለትንሹም፣ ለሴቱም لو اندم عند كبر كبري نبر برنبي عليه الصلاة والسلام إن عند هنا عدقو نعي نبياتين بحريات بتعم إن يا كبر نبر إن قدوتين عند الناكبر دمو يا زون نبر قربيتن عند الناكبر يا زون نبر النبي عليه الصلاة والسلام من أول بحادث بحيساتو إن كان يؤمن بالله واليوم الآخر فليكرم جاره ومن كان يؤمن بالله واليوم الآخر فليكرم ضيفه بعلاهنا بمشرشايتو እለት የመጨረሻ ቀን አለች ብሎ የሚያመን ሰው ሁሉ ጎረቤቱን ማክበር አለበት አሉ እና ስለዚህ ጎረቤትን ማክበር የእምነት መመዘኛ አድርገው አስቀምጠውታል። ጎረቤት ስንል ደግሞ ሙስሊሙ ብቻ አይደለም ጎረቤት ያለው የተለያየ እምነት ያላቸውም ቢሆኑ የጎረቤትነትን ክብር ያልጠበቀ አማኝ አይደለም ብለዋል ነቢዩ አለ ሰላት ሰላም። እንግዲህ እምነቱ በጣም ትሑት ነው ማለታቸው ነው። እንግዳንም የማያከብር ሰው እንደዚሁ እምነቱ በጣም ትሑት ነው የሚል ነው ነቢያችን ያስቀመጡት። ይህ እንግዲህ ማህበራዊ ኑሮ ሙስሊሞች እንዴት መኖር አለባቸው፣ እርሰ በርሳቸውም ሆነ ከሌላ እምነት ተከታዮች ጋር እንዴት መኖር አለባቸው የሚለውን አስተምሮን ይሄዱ ነው። እንግዲህ ይሄ መቻቻል እና መከባበር የሚለው ነገር ከዲነል ኢስላም ተያይዞ የመጣ ነገር ነው። ነቢዩ አይለዩም ነበር እንግዶች ሲመጡ ሙስሊሞቹም ሆኑ ሙስሊሞች ያልሆኑ በአንድ አይነት ነው የሚያነጋግሯቸው። ሙስሊሞች መስጊድ ሲያነጋግሯቸው ክርስቲያኖችም ደግሞ ሲመጡ መስጊድ አስገብተው ቁጭ አድርገው ነው የሚያነጋግሩት የነበሩት። ነቢዩ አለ ሰላት ሰላም። ይሄ ምንድን ነው? እናንተ እምነታቸው ሌላ ናችሁ፣ እርኩሶች ናችሁ፣ ንውጡ የሚባል ነገር ፈጽሞ የለም። ይህ ከእምነታችን ያልሆነ ነገር ነው። አሁን እያየ ነው ያለ ነገራት፣ ዝም ብሎ የመካረን ነገራት የምናየው ነገር ከእምነት ጋር የተያያዘ ሳይሆን ከእምነት ውጭ ነው ይሄ፣ እንጂ ነቢያችን አለ ሰላት ሰላም እንደዚህ ነው፣ ለሁሉም ነው የሚያከብሩት። ለምሳሌ አንድ ጊዜ ነቢዩ አለ ሰላት ሰላም ተቀምጠው እያሉ መንገድ አንድ አስክሬን መጣ። አስክሬኑ ሲያልፍ ነቢይ ብድግ አሉ፣ ቆሙ። አስክሬኑ አለፈና ከዛ ምን አሉ፣ ከነሱ መካከል አብረውት ካሏቸው ይሄ እኮ የይሁድ አስክሬን ነው ሲላቸው፣ ምን አሉ ነቢዩ አለ ሂሰት ነፍሰናሉ ነፍስ አይደለችም? የሰው ልጅ እኮ ነው መከበር አለበት። እምነት ሌላ ክብር ሌላ ነው ያሉት ነቢያችን አለ ሰላት ሰላም። ስለዚህ የእምነት ነገር የሚጠይቀው አላህ ነው። እኛ ግን የሰው ልጅ እንደ ሰው መከበር አለበት ነው የሚሉት የነበረው ነቢያችን አለ ሰላት ሰላም። እና ይሄ መውሊድ ያስፈለገውም እነዚህ የነቢያችን አለ ሰላት ሰላም ስነ ምግባር መልካም ስነ ምግባሮች ምን ነበሩ? ምን አስተምረውናል? እስኪ እንያቸው ተብሎ የሙስሊሙ ህብረተሰብ ለመገንዘብ እንዲችል ነው የተደረገው። ይሄ የነቢያችን አለይህ ሰላቱ ወሰላም የሰው ልጅ መቼም ብዙ ጊዜ ወደ ስራ ነው የሚወጠረው፣ በተለያዩ የስራ መስኮች ይበተናል። የማደማትም ጊዜ ስለሌለ እቺ መውሊድ የተደረገችው ለዚህ ነው። በሀገራችን ስንመጣ ግን ይህ መውሊድ ለኢትዮጵያውያን ትልቅ ቅርስ ነው። እንዴት ቢባል፣ ባለፉት መንግስታት ሙስሊሙ እንደ ሁለተኛ ዜጋ ነበር የሚታየው፣ እና የመሰብሰብ አብሮ የመመካከር የመነጋገር መድረክ አያገኝም ነበር እና ያው በስለላ መረብ እንደነበር ነው ያለፉት ትላልቅ ሰዎች ሲነግሩን እንደነበረው እና መድረክ አልነበራቸውም። ሰዎች ሙስሊሞቹ የሚያገኟቸው በመውሊድ ላይ ነው። መውሊድ ሲደረግ ወንዱም፣ ሴቱም፣ ትልቁም፣ ትንሹም፣ ሀብታሙም ድሃውም ይሰበሰባል። የዛን ጊዜ ይችን መድረክ ተጠቅመው ስለ እምነታቸው ዳዕዋ የሚያደርጉት ወይም ሰበካ የሚያደርጉት በዛን ሰዓት ነው የሚያስተምሩት የነበረው። የሁላ ጊዜታት የመጣው የሁላ ዲነል ኢስላም ወደ እኛ ሊደርስ የቻለው ያለፉ ታላላቅ ዑለማዎቻችን ቁጭ ብለው በማስተማርና እንደገና ደግሞ በዚች በመውሊድ በምትገኘው መድረክ ለሙስሊሙ ትምህርት በመስጠት ነው ይህን ስነ ሃይማኖት ወደ እኛ እንዲደርስ ያደረጉት። ስለዚህ በኢትዮጵያ ስናየው ትልቅ ታሪክ ያለው ነው። መውሊድ በቃ ቅርሳችን ነው እና፣ ስለዚህ መውሊድ የምናከብረው እኔ ሌላ አይደለም የነቢዩ መሐባ የነቢያችን አለይ ሰላቱ ወሰላም ፍቅር መግለጫ ነው። እርሳቸውን ፍቅር ለመግለጽ እና ሀብታሙም ድሃውም አብሮ ተሰባስቦ የሚተያይበት ቀን ነው። ሀብታም ወንድሙ የት እንዳለ ለማወቅ ጊዜ የለውም። ድሃውም ሀብታሙን ወንዱም ለመጠየቅ ምናልባች ሰቀቀን ሊኖረው ይችላል። ስለዚህ በዚህ መውሊድ ነው በዚህ መውሊድ ሲገናኙ ግን ሀብታሙም ወንድሙን ጓደኛው ችግረኛ ወንድሙን በምን ሁኔታ እንዳለ የሚያይበት ሁኔታ ይፈጠርለታል። መድረግ ይፈጠርለታልና ና በዚህ ነው የሚሰባሰበው። ሼህ ኢዘዲን አብዱል ከኢትዮጵያ ጋር እንዲህ አይነት ትስስር እንዳለው ገልጸውልኛል። እስልምና እምነት በነቢዩ ልደት ቀን ደግሞ አንድ ላነሳለሁት የምፈልገው ጥያቄ መከፋፈልና መካረር እየታየ ነው በኢትዮጵያ ሙስሊሞች መካከል አልፎ ተርፎም በእስር ቤትም ውስጥ ያሉ አሉ። እርሶ ምንድን ነው መልእክቶ? እንደ ሃይማኖት መሪ ለእንደዚህ አይነቱ ሁኔታ ለታሰሩት፣ እምነቱን ለሚመሩት ለአማንያኑ ምንድን ነው የሚሉት? ዛሬ እንግዲህ ያው መከፋፈሉ ለሀገራችን እና ለእምነታችንም ቢሆን አይበጅም። ስለዚህ የሚያስፈልገው አንድነት ነው። አንድነት ስለሆነ ሁላችንም የሀገራችን እድገት እና እምነታችንን ነፃ ሁነን ካለምንም ሰቀቀን ካለምንም ሁከት ዲናችንም ደግሞ እምነታችንን በነፃ እንድንጠቀምበት የሚያስችለን አንድነት ሲኖር ነው። አንድነት ከሌለ ግን አገርም የለም እምነትም የለምና ሁሉ ሙስሊም ይሄ ማሰብ አለበት። ሁላችንም ማሰብ አለብን። ጥቃቅን ነገሮችን እያለፍ ወደ አንድነት የምንመጣበትን መድረክ ወይም መቀራረብ እንዲፈጠር ማድረግ ያስፈልጋል። እያየነው ነው። በሌላው ዓለም በአረቡ ዓለም የምናያቸው ነገሮች ለእኛ ለኢትዮጵያውያን ምንም አይጠቅሙም። ኢትዮጵያ የተመረጠች አገር ናት። ነቢዩ አለይሂ ሰላቱ ወሰላም እቺን ሀገር ኢትዮጵያ አርዱ ሲድቂን ብለውታል። የእውነት ሀገር ናት ብለው ነው ሱሐቦቹን ወደ ኢትዮጵያ ሲልኩ ሀገር ናት ኢትዮጵያ። ንጉሷም ፍትሀዊ የሆነ ነው በውስጡ የገባ የማይበደልባት ሀገር ብለው ነው ሱሐቦቹ ካ ወደ አገራችን የላኳቸው። ስለዚህ እኛ ለዓለም አርአያ ነው መሆን ያለብን፣ በተለይ ለሙስሊሙ ዓለም አርአያ መሆን ነው ያለብንና ይህንን ክብራችን የሚያጎድፍ ነገር ወይም መስራቱ ጥሩ አይደለም። አንድ ላይ መቀራረብ አለን። ወንድሞቻችንም የታሰሩትም እንግዲህ አላህ ያስፈታቸዋል። ዱዓም እናደርጋለን። ዱዓ ማድረግ ነው ያው በህግ የተያዘ ነገር የሚደረግ ነገር የለም። ሰላማዊና ዲሞክራሲያዊ ወይም ፍትሐዊ በሆነ መንገድ ነው እንጂ ወደ ሌላ አቅጣጫ መሄድ ለእነሱ የሚያባብስ ነው እንጂ የሚያቀል ስላልሆነ በትዕግስት አላህን እየለመን ዱዓ እያደረግንላቸው መቼም ይሄ ያለ ነው አንድ ሰው ዝም ብሎ አይታሰርም። እንደ እምነት ስናየው እንደ እምነት ስናየው አይታሰርም። አላህ ያሳለፈውን ነገር ነው ሰው እንዲታሰር አላህ ያሳለፋትን ያችን ሳይቀምስ አይቀርም መቼም። እና ስለዚህ ይሄ በተለይ እነሱ ተውሂድ በጣም እናጠናለን የሚሉ ወንድሞቻችን ስለሆኑ ይህን አውቀው በትዕግስትና በሶብር መጠበቅ ይገባናል። ሁላችንን ነው ምለው። ሼህ ኢዘዲን፣ አንድ ሌላ ላነሳሎት የምፈልገው ጥያቄ በጣም ብዙ ቁጥር ያላቸው ከመቶ ሺህ በላይ የሚሆኑ ኢትዮጵያውያን በቅርቡ ከሳዑዲ አረቢያ ተመልሰዋል። በዚያም ብዙ እንግልት እንደደረሰባቸው ተናግረዋል። ህይወታቸው ሁሉ አደጋ ላይ እንደነበረ፣ የተገደሉ እንዳሉ፣ ንብረታቸው እንደጠፋ፣ እንደተጎሳቆሉ፣ እንደተደፈሩ ተናግረዋል። ይሄ ሁሉ የተፈጸመው በነቢዩ መሐመድ የልደት ሀገር ውስጥ ነው። የነቢዩ መሐመድ እናታቸው ያሳደጓቸው ኢትዮጵያዊት የሀበሻ ሴት እንደነበሩ ነግረውኛል። ስለዚህ ከኢትዮጵያ ጋር የዛን ያህል የተሳሰሩ ነቢይ ናቸው። እንዲሁም የመጀመሪያውም ጉዞ የመጀመሪያውም ስደት ሲደረግ ወደ ኢትዮጵያ እንዲኬድ ያዘዙት ራሳቸው ናቸው። ከሳውዲ አረቢያ በፊትም እስልምናን የተቀበለች ሀገር ኢትዮጵያ ነች እየተባለ ነው የሚነገረው። አዎ ከመካ ቀጥሎ ኢትዮጵያ ና። እና በዚህ ሁኔታ ውስጥ ታዲያ በኢትዮጵያውያን ላይ እየደረሰ ያለውን ወይም እየደረሰ ነው የሚባለውን እንግልት አስመልክቶ ለሳውዲ መሪዎች፣ እንደዚሁም ደግሞ በዛም እንግልት ለደረሰባቸው ወደ ኢትዮጵያም ለተመለሱ እና በተለያዩ ሁኔታዎች ላይ ለሚገኙ ኢትዮጵያውያንም የሚያስተላልፉት መልእክት አለ። በዛሬው የመውሊድ ቀን እንግዲህ መቼም አንድ ሀገር የራሱ ፖሊሲ ያለው ራሱ የሆነ ደግሞ እቅድ አለው። ምናልባች ውጡ ማለቱ እኔ ምናልባች ከራሳቸው ህግ አንጻርና ከራሳቸው ፖሊሲ ሊሆን ይችላል። ይሄ ያለነው ነው። እያንዳንዱ ሀገሮች የራሳቸው ፖሊሲ አላቸው፣ የራሳቸው ህግ አላቸው። በዛ ህግ መሰረት ተደርጎ የሚነሱ ነገር ሌላው ሀገር መቃወም አይችልም። ግን በሀገር የሌላ ዜጎች ግን መደፈር የለባቸውም፣ መንቋሸሽ የለባቸውም በተለይ ኢትዮጵያውያን ሙስሊሞች በሰዑዲ አረቢያም የሚገኙ በሌላ አገርም የሚገኙ በሌላ የእስላሙ ዓለም የሚገኙም ክብር ነው ሊሰጣቸው የሚገባው። እዛ አገር ወንጀል እስካልፈጸሙ ድረስ በክብር ሊመለሱ ይገባል። ሰሓቦቹ የነቢይ አለይ ሰላቱ ወሰላም ወደ ኢትዮጵያ ሲገቡ እኮ ህጋዊ ሆነው አልገቡም። እንዲያውም የኢትዮጵያ ንጉሥ እነዚህ የነቢዩ መሐመድ ሰሓባዎች በሀገራችን በኢትዮጵያ የገቡ መሆናቸው ያወቁት ቁረይሾች እጃቸው ይዘው እንዲሰጧቸው ሁለት መልዕክተኞች በመላካቸው ነው ያወቁት። እሳቸው ግን ከህግ ውጭ ነው የገባችሁት ሀገሬን ካለ አግባብ ጥሳችሁ መጥታችኋል የሚል አላሉ። ተቀብለው ነው ያስተናገዱት። ስለዚህ እነሱም ተቀብለው ህጋዊ ካልሆኑ ህጋዊ በሆነ መልኩ ወደ ሀገራቸው ነው መመለስ የሚገባቸው። ይሄ ነው ሸርዖም፣ ህጉም የሚለው ዲነል ኢስላምም የሚያዘው ይህንን ነገር ይገባ ነበር። ይሄ ነገር ግን የመንግስት ይሁን ወይስ መንግስት ሽፋን አድርገው ወይም የመንግስት ስን እንትን ለማድረግ የፈለጉ ሰዎች ይሁኑ አልታወቀም ይሄ በስዑዲ አረቢያ እንዲህ ያለ ነገር መፈጸሙ ግን በጣም ያሳዝናል የሆነ ሁኖ እንግዲህ አላህ እኛ ደግሞ ዱዓ የምናደረገው ምንድን ነው እነሱም ትናንትና ከሌላ ዓለም ሲፈልጉ የነበሩ ሀገር ናቸው እኛም ነገ አላህ ስብሓንሁ ወተዓላ አይታወቅም የአላህ ስራ ነገ ደግሞ ሰዎችን የምንቀበልበት ጊዜ ሊመጣልን ይችላልና ሙስሊሙ እነዚህ ወንድሞቻችን እህቶቻችን፣ ልባቸው ሊጎዳና ሊሰበር አይገባም እና እምነታቸው አላህ ጋር ነው መጣል ያለባቸው። ይሄ መቼም ከሀገር የወጣ ሰው ብዙ ችግር ይደርስበታል። የውለታው ጉዳይ ሌላ ነገር ነው። እሱ አላህ ያውቀዋል። ልናውቀው ወደ ሀገራቸው ተመልሰው ሀገራቸው ሰርተው ለመኖር የሚያስችል ሀገር አላቸው። እኛ ወደ ስራ አልተሰለፍንም እንጂ ወደ ስራ ለብዙ የምትጠቅም አገር ናት። አልተነካችም እኮ ሀብቷ ገና አልተነካም መሬቷ ገና አልተነካምና ልባቸውን አስፍተው ወደ ሀገራቸው አላህ ጋር እምነታቸውን አጥብቀው ይዘው ቢገቡ ጥሩ ነው። ሼህ ይዘዲን በነገራችን ላይ አሁንም በብዙ የሳዑዲ አረቢያ እስር ቤቶች ውስጥ እየተንገላቱ ያሉ ያለ ፍርድ ሁሉ ለአመታት የታሰሩ በጣም ብዙ ሺህ ኢትዮጵያውያን አሉ። በየጊዜው የምናነጋግራቸው እየተንገላቱ እየተሳቃዩ ያሉ ሕክምና ሳያገኙ የሚረባ ምግብ ሳያገኙ የሚኖሩ ኢትዮጵያውያን እንዳሉ ነው የሚነግሩን ከዛው ለዚህ ስ ምን ምንድን ነው እርስ መልእክቱ እንግዲህ በጣም ጥሩ ነው። ይሄ የዜግነት ጉዳይ ነው፣ በእስልምና ብቻ የሚታይ ሳይሆን እንደ ሀገር እንደ ዜጋ ነው መታየት ያለበት እና ይሄ ጉዳይ መንግስታችንም ይዞት ሊሆን ይችላል። ስለዚህ ዋናው የዚህ ጉዳይ የሚመለከተው መንግስት ነው። እንደ ሃይማኖት ደግሞ ብቻውን እንደ ሀይማኖትን መንግስትን የሚያስተባብሩና የሚጠይቁ የሃይማኖት አመራሮች ነው እንዳልከውና ይሄ ለሚመለከታቸው ያው እኛም እንግዲህ እናቀርባለን። ዋናው ይሄንን የሚመለከተው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። እኔ አሁን ማናገርህ ያለሁት እንደ ዑለማ ነው እንደ ዑለማ ነው የምናገር። ዑለማ ማለት የሃይማኖቱን ጉዳይ ብቻ የሚመለከት ነው። ጠቅላይ ምክር ቤቱ ደግሞ በአጠቃላይ የአስተዳደሩን ሁሉ የሚመለከት አካል ስላለ እንግዲህ እኛም ወደሱ እናቀርባለን። የሆነ ሆኖ ግን ይሄ መፍትሄ ሊሰጠው የሚገባ ነገር ነው ነው የምንለው እኛ። ሼህ ዘዲን፣ ለዚህ ነው ለእርስዎ ጥያቄውን ያነሳሁልዎት። በዑለማዎች ምክር ቤት ሥልጣን ሆነው በሊቃውንቱ ደረጃ በሳዑዲ አረቢያ መሪዎች ላይ ተጽዕኖ ለማሳደር ወይም ለማግባባት ቢያንስ ቢያንስ እንደ ሃይማኖት መሪነታችሁ በአስተዳደር በፖለቲካ በኩል ሳይሆን፣ ከእምነት አኳያ ከእግዚአብሔር ህግጋት አኳያ ያለውን ሁኔታ ነበረ ምንድን ነው የእናንተ ሀሳብ ብዬ ለመጠየቅ ያሰብኩት። አዎ ልክ ነህ እና እንደ እንግዲህ እንደ ሃይማኖትኛ አሁን ጠቅላይ ምክር ቤቱ አንድ ቦርድ አቋቁማል። ያ ቦርድ ከጠቅላይ ምክር ቤቱ ጋር ሆኖ እንግዲህ ያው እንደዚህ አይነት ነገሮች መፍትሄ የሚገኙበትን ነገሮች ሳያፈላልግ አይቀርም እና እየታሰበበት ያለ ጉዳይ ነው ይሄ ነገር ይመስለኛል። እንደ እምነት ግን ይሄ ነገር ይሄ ተግባር ጥሩ አይደለም። ነቢያችን አለህ ሰላቱ ወሰላም እንኳን ለሰውና ለእንስሳ ያዝኑ ነበር። ይሄ ሰብአዊ መብት የጎደለው ስራ እንኳን በ ሀረሜን ባለበት ቦታ ይቅርና በሌላውም በኩል መታየቱ በጣም አስቸጋሪ ነው እና ይህ እንግዲህ ያው በዲፕሎማሲ የሚከድበት ጉዳይ ነው የሚመስለኝ። እኛ ለሚመለከተውም እናቀርባለን። እነዚህ የተቋቋመውን በርች ይሄ አንደኛው ስራው ስለሆነ እንግዲህ ያው መፍትሄ ማፈላለጉ የሚከተል ይመስለኛል። ሼክ ኢዘዲን ሼህ አብደልአዚዝ ለሰጡኝ ማብራሪያ ለአባታዊ ምክሮ፣ እና ለአባታዊ መልእክቶ እጅግ አድርጌ አመሰግናለሁኝ። እንኳን አደረሱ። እኔም በጣም አድርጌ አመሰግናለሁ።